ሰላም ለእናንተ ይሁን። ጋቢና መዝናኛ ጀመረ ከአሜሪካ ድምፅ። የአውሮፓውያኑ 2022 ዘመን የመጨረሻ የሆነውን መሰናዶው ሀብታም ስዩም እመራለሁ። ኤልያስ አስማሪ ደግሞ በቅንብሩ አብሮን ያመሻል። የአዲስ ዓመት ዋዜማ ዜማዎችን እንገባበዛለን። ከዚያ በፊት ግን ሁለት አጫጭር አዝናኝ መሰናዶዎች አሉን። የመጀመሪያው ከፊልም ባለሙያ እና ጋዜጠኛ ሰሎሜ ሙሉጌታ ጋር ያደረግኩት ቆይታ ነው። ሰሎሜ እንኳን ወደ ቪኦኤ ቃለ ምልልስ በሰላም መጣሽ። ለዚህ ቃለ ምልልስ ስለተስማማሽ በእጅጉ አመሰግናል እንግዲህ ብዙ የፊልምና የኪነጥበቡ አድናቂዎች አንቺን የሚያውቁሽ ውብን በተሰኘው የብዙዎችን ትኩረት በያዘው የፊልም ስራሽ ነው። በበርካታ ፊልሞች ውስጥ የተለያዩ ኃላፊነቶችን ተላብሰሽ ሰርተሻል። ወደ ፊልሙ እንድትሳቢ ምክንያት የሆነሽ ጉዳይ ምንድን ነው? ፊልሙን ከሌሎች የኪነጥበብ ዘርፎች ይልቅ ፊልሙን የመረጥሽበት ራስሽን መግለጫ አንድ መንገድ ያደረግሽበት ምክንያት ምንድን ነበረ? እንግዲህ ከልጅነቴ በቃ ታሪክ ወድ ነበር፣ ሰው ሲያወራ ሰው ሲጫወት እና ደግሞ ኢማጂን አረግ ነበር። የኢማጂነሪ ጓደኛ አለ አይደለ በጭንቅላት ላይ ያለው እና እሱ ነበረኝ በልጅነቴ። ግን እንዴት ፊልም እንደምትሰራ ምን አላውቅም ነበር። ድሪሙ ነበረኝ፣ ጨዋታ ሰው ሲያወራ ወይ ደግሞ ታሪክ ሲነገር እንደዛ ነገር ምናምን በቃ ደስ ይለኝ ነበር፣ ግን ሼር አላደረገውም ነበር ከማንም ጋር የራሴ እንትን ነበር የራሴ ቶት። እና ከዛ በኋላ አይ ቲንክ ያው ትምህርት ቤት ሲያደግ ስትሄድ ትምህርት ቤት ስትገባ ነገሮችን ስታይ፣ ፊልሞች ደግሞ ቆንጆች ፊልሞች ሲመጡ ይገባሃል ኮኔክት አደርገዋለሁ ማለት የነበረ አይዲያ በውስጥህ የነበረው እና አሁን እንደዚህ አይነት ነገር ስታይ ሌሎች ፊልሞች የሰሩ ትምህርት ቤት ድራማ ክላስ ስትጀምር ምናምን አሀ ይሄ ነገር ለካ ይሆናል እኔ ማረግ ይችላለው የሚባል ነገር ያድርብሃል። ከዛ በኋላ ይኖ እንዴት ነው ይሄንን የምሰራው፣ እንዴት ነው ይሄንን የማረገው? እና ግን እንደዛ እያልክ ታይም ጎውዝ ባይ ይሄዳል አይደለ? እና ግን ነገሩ ከኔ አልተለየም ስላልተለየ እስቲ ልሞክረው ብዬ እንትናልኩ ማለት ነው፣ ዲሳይድ አደረኩኝ። ከዛ በኋላ ዩኖ አንድን ነገር አክሽን ስትወስድ ነው አደለ ነገሩ የሚሆነው። እና ልሱ ለመውሰድ ግስት ወዲያው አለሆነም። ምክንያቱ ስለማላውቅ እንደት እንደሚሆን ነገሩ በሀሳቤ ያስኩትና ነገሩን አክሽት አላረቁበትም። ያረቁበት ግን በእውነት ስላልተለየኝና በጣም ስለቆየ በህይወቴ በልቤ ውስጥ እስቲ አክል አድርግበት ብዬ ጀመርኩት ማለት ነው። ቀስ በቀስ የመጣ ጉዳይ ነው ማለት ነው። ውብን የሚለው ፊልምሽ ላይ አጋር አዘጋጅ ነሽ፣ ተዋናይት ነሽ፣ እንዲሁም ደግሞ በታሪኩ በጽሁፍ ውስጥም ተሳታፊ ነሽ። በበርካታ ሁኔታዎች ውስጥ በዚህ ፊልሞች ውስጥ ተሳትፈሻል። ከዚህ ፊልም በዚህ ፊልም ልታስተላለፊ ወይንም ደግሞ ጎልቶ እንዲሰማልሽና እንዲታወቅልሽ የፈለግሽው ጉዳይ ምን ነበረ? እኔ ታሪኩን ነው ምክንያቱም ታሪኩ ኢትዮጵያዊ ነኝ፣ በኢትዮጵያዊነት የሰራሁት አባቴም ኤርትራዊ ተወላጅ ነው። ስለዚህ ኢትዮጵያም፣ ኤርትራ፣ ኢንዲያኖች ጓደኞች ነበሩኝ፣ ጃፓን ጓደኞች ነበሩ፣ ኬም ፍሮም ስፔን። በየቦታው ና ሳየው ነገሩን ሁሉም ኮመን ነገር አለው ማለት ኢሚግራንት፣ አውዘን ኢሚግራንት። ስለዚህ ይህን ታሪክ ሳየው እኔ በዚህ ሰራሁት እንጂ በዚህ በኢትዮጵያዊት ሴትዮ ግን ሰው አንድ ነው የሚያስበው። ማለቴ አንድ ነው ስለ በኢሚግራንት ኢሚግራንት እዚህ ሀገር ሲመጡ በብዙ ነገር የሚያልፉት ነገር አንድ ነው። ካልቸራቸውን ከሀገራቸው ትተው እዚህ ይመጣሉ። እዚህ ያንን ካልቸር ማምጣት አለባቸው፣ አምጥተው መኖር አለባቸው። ከዚህ ኦልሬዲ የሚኖረው ሰው ጋር እንዴት ነው ይሄንን የሚያረጉት? ምክንያቱም እኔ እና ጓደኞች የሚኖሩበት ነው። ስለዚህ ይሄን ነገር በኢትዮጵያዊ ቮይስ እንዲነገር ፈለግኩ። ምክንያቱም ኢትዮጵያኖች በጣም ብዙ ይነን እዚህ እና እዚህ እየኖር ነው ነው እና ይሄንን ታሪክ መነገር አለበት ብያ አመንኩኝ ማለት ነው። ለዚህ ነው ይሄ እንዲታይ እንዲ ሊሆን የፈለጉት። ፊልሙ ለእይታ ከቀረበ በኋላ ከኢትዮጵያውያን ያገኘሽው ምላሽ ምን ይመስላል? ከትውልድ ኢትዮጵያውያን ደግሞ በአንዳንድ ቦታዎች ደግሞ እውቅና፣ ሽልማቱም እንደመጣ ሰምቻለሁ። ስላለው ምላሽ በጥቂቱ ንገሪ አይሆፕ እንግዲህ እንግዲህ ሰው እንትን አርጓል፣ ኮኔክት አድርጓል። እውነት ለመናገር ምክንያቱም ኢሚግራንት ብዙ አለ። ስለዚህ ስፔሻ ሴትዮዋ ልጅ ነች፣ ሴት ነች፣ ሴት ልጅ ይ ብዙ ጊዜ ያው ብዙ ነገር ትሰራለች። ስክ እና ሴቶች ብዙ ሴቶች ኮኔክት አድርገዋል ከካራክተሯ ዋጋ እና ዘማር እንደምታውቀው ቲያለምፀሐይ ወዳጅ ሆነች እሱን የሰራችው ብዙ እናቶች ኮኔክት አድርገዋል። ምክንያቱም ልጆቻቸውን ዚህ ሲያሳድጉ ያለው ችግር ያውቁታል። ና የቲያለምፀሐይን ካራክተር በጣም ብዙ ሰው ይ ሪ ኢምፕረስ አድንቆታል እና ምክንያቱም እሷም ጎበዝ አክተር ነች። ግን ኮኔክት አድርገውታል እዚህ መጥተው ልጆቻቸውን ሲያድጉ፣ ምክንያቱም ብዙ ጊዜ ልጆቹ ግማሹ እግራቸው አንድ ካልቸራቸው ውስጥ ነው፣ ግማሹ እዚህ ነው አደለ። ስለዚህ እነዚህ ቤተሰብ ብዙ ጊዜ ዋንቱ ሊድ ት ጎት ወይ ካራክተር የምታደርገው እና ብዙ ሰው እሱንም አድንቆታል። ፊልሙ ላይ ኮኔክት አድርጓል ከፊልሙ ጋር ብዬ አምናለሁ። እንግዲህ መልካም። በቅርቡ እንግዲህ ፊትሽን ደግሞ ወደ ጋዜጠኝነቱ አዙሮሻል። በእርግጥ የቀደመ የጋዜጠኝነት ልምዱ እንደነበረሽ ሰምቻ ያለው ሄሎ ኢትዮጵያ የሚባል አውታር ከፍተሽ ትውልድ ኢትዮጵያውያንም ታናገር ያለሽ ኤርትራውያንም፣ እንዲሁም ሌሎች በአሜሪካ ፖለቲካ ውስጥም ደግሞ ስም ያላቸውን ሰዎች እየጋበሽ ብዙ ሀሳቦችን ታነሳሻለሽ። ፊትሽን ወደ ጋዜጠኝነቱ ለማዞር ምን አነሳሳሽ? ምክንያቱ ምንድን ነው? እኔ ግራጅዌት ያደረኩት በጋዜጠኝነት ነው እና ይህን ነገር የመጣው የዛሬ ዓመት ነው። በኢትዮጵያ ላይ ጦርነት ሲመጣ ናሬቲቭ ገን ሲወጣ እዚህ ሀገር ትንሽ ወደ አልቀደመም ማለት ቶሎ አልነበረም እና ሰዎች ፖችኒ ፊልም እንዲሰራ የሚሆነው ነገር ማለት ነው ዶክመንትሪ እና ማለት uh, 2020 እንዳለቀ 2021 ላይ እና እሺ ብዬ እኔም እውነት ለመናገር ኢንትረስቱ ለመናገር እንትን አልነበረኝም ያው ቢካስ በፊልም ስለሆነ አሁንም በፊልም ላይ ነኝ። ግን ይሄንን በየሳምንት አንድ ነው የምናደርገው። ይሄንን ፕሮግራም ግን እንዴት ነው የመጣሽ ላልከኝ መልስ ፊልሙን ሰራሁት ማለት ነው። ዋይ ኢትዮጵያ የሚል ፊልም ነው። ኦንላይን ላይ ነው ብቻ ኢትዮጵያ መሄድ ስላልቻልን በዛ ጊዜ በጦርነትም ላይ ስለነበረ ኢትዮጵያ ኢንፎርም ላይ አድርገን ዶኪመንትሪ እሱን ስሰራ ግን ታሪኩን አወቅኩኝ። ማለት ታሪኩን በደንብም ደብት አላቆም ነበረ። ምን እንዴት እዚህ እንደደረስም ማለት ነው። እና ግን ዶኪመንትሪን የሰራሁት እና ቴኪን ባክ እንት እንደጀመረ ማለት ነው እና እሱን ፊልም ስናወጣ አልሞስት ሀፈ ሚሊዮን ሰውን ያየው፣ ግን ወዝ ኖት ቲያትር ላይ አደለ በር ኦንላይን ፊልሙ የወጣው እና በሶስት ሳምንት ነው የሰራሁት ፊልሙን፣ ወዝ በጣም ቶሎ ግን ጀስት የሚሆነውን ለማሳወቅ ነው። ከዛ በኋላ ኢንትረስት መጣ በዳያስፖራው ላይ በእንግሊዝኛ ኒውስ እንዲነገር የሚሆነውን ማለት ነው እና ጠየቁኝ። ይሄንን ነገር ወዲ ሴንክ ዲስካሽን ነበረ እውነት ለመናገር። እና ያው የሚሆነው ነገር ግሬተር ፓብሊክ በእንግሊዝኛ እንዲሆን ነው እንግዲህ ለሰፊ ህዝብ አንቺ እንግዲህ የፊልሙ መሰረት አለሽ። አሁን ደግሞ ጋዜጠኝነቱን ማብረሽ ትሰሪዋለሽ። ፊልም ከሞላ ጎደል የፈጠራ ሀሳቦችና ምናባዊነት ይገንበታል። ጋዜጠኝነቱ ደግሞ ከእውነታ ጉዳዮች ከመረጃዎች ጋር ነው ሁልጊዜ ያለው የስራው ጸባይ። ሁለቱን ለማቻቻል የፈተነች ነገር አልነበረም ወይ? በጣም ጥሩ ኮስቸን። አብሶሉትሊ ያው ምክንያቱም ነው። ፊልም እንዳልከው ኢማጂን ነው የምታደረገው የሚሆነው እውነቱንም ፍሪደም አለ ፊልም ለመናገር እና ጋዜጠኛ ግን ስትሆን ያው ሪስፖንሲብሊቲም አለ ለመናገር የሚሆነውን ነገር እና ግን ይሄ በዚህ ጊዜ ጋዜጠኝነት አንዳንድ ይቀየራል፣ ተቀይሯልም። ከድሮ ኔተርቶት ስማር የነበረው ተቀይሯል ወይ ስ ገወኝ አሁን ልዩ ልዩ ነው እና እኔ ይህንን በደንብ አሰብኩበት ከማረገኝ በፊት እና የፈለኩት ከይሄ ቻናል በጋዜጠኝነትም ሆኖ በፊልምም በፊልሞች እንዲታዩ ኔትወርኩ ለዳያስፖራ ንየሆን እንዲሰፋ ቲቪ ስትሬስ ካለ ሪሊ ፊልም እና ኒውስ ካልቸር ግን አሁን ቢኮስ ያለው ነገር በአፍሪካ ላይ በጣም ሆት የሆነው ኒውስ ስለነበረ ለጠየቀኝ እውነቱን ተናግረን ፋክሽሊ የሆነውን ነገር ለማቅረብ ነው። እንግዲህ ግን ቻለንጅ አለሁ። ሰሎሜ፣ በወጣት ጀምረሽ ነው እንግዲህ የፊልሙን አለም የተቀላቀልሽው፣ የጋዜጠኝነቱንም ስራ። በርካታ ወጣቶች ይህንን ዝግጅት የሚከታተሉ በእነዚህ ዘርፎች እንዲሳካላቸው ይፈልጋሉ። ካለፍሽበት ልምድ አንጻር ቀድሞው ቢያውቁት የምታያቸውን የተወሰኑ ነጥቦች ንገሪኝ። በዚህ ዘርፍ ውስጥ እንዲሳካላቸው የተሻለ ውጤት ማምጣት እንዲችል በእኔ በእኔ አይን ድሪሙ ሰው ካለው ጊቭ አፕ አድርግ በምንም በምንም እድሜ እንዲሰራ ነው። ምክንያቱም አንዳንድ ሰው ያየሁት ከድሮ ኖሮት ምናልባት እንዴት እንደሚሄዱ ስራው እንዴት እንደሚሰራ ላያቅ ይችላል። አሁን ለፊልም ብዙ ገንዘብ ያስፈልገዋል እና እሱ ብዙ ሰው ያስጨንቀውና ይተዋል። ምክንያቱም ሁለት ፓርት አለው ፊልም አንዱ ክሬቲቭ ፓርት ነው ሌላው ደግሞ ፋይናንሽል ፓርት አለ። እሱ ሁለቱን አብሮ ነው ሲመጣ ፊልም የሚሆነው አደለም እና ጀማሪዎች ብዙ ጊዜ ይህንን ሲያስቡ ትልቅ ተራራ ነው የሚመስላቸው። ግን የኔ አስተያየት ነው፣ ህልማችሁን መስዋእታ ታደርጉ ማለማችሁን ቀጥሉ። ኢቨን ብዙ ጊዜ ቢፈጅብህም አንድ ቀን ሁለት ቀን ከሁለት ቀን ወር ይሆናል ከወር አመት ይሆናል። ግን አስር አመትም ቢሆን ያ ነገር ይሆናል። ነሳ ከቶ ይቀራል። የህልም ነገር ከተነሳ የመጨረሻ ጥያቄ የመጪ ዘመን እቅዶችሽና ህልምሽ ምንድን ነው? ከሙያሽ ጋር በተገናኘ ያቢ ኳርሽን፣ ትልቅ ኳርሽን ነው። እንግዲህ እግዚአብሔር ያውቃል። ግን ፊልሞች አሉኝ የምሰራቸው አሁን ፕሮግራም ላይ ያሉ በፊልም ሁሌ ፊልም በህይወቴ ይኖራል እና ፊልሞች አሉ እየተዘጋጀው ነው። እነሱ ለመስራት ደግሞ ታሪክም የሀገራችንን ታሪክ ጨምሮ ለመስራት ፈልጋለሁ። ነው በዚህ ሀገር ውስጥ ማለት ነው ነገር ፎርም እና እሱ ነው። አንዱንም በጣም ፑሽም ማድረግ ያለሁት፣ ሁለተኛው ደግሞ በሄሎ ኢትዮጵያ ላይ የኒውስ ብቻ ሳይሆን የፊልምና የቴሌቪዥን ኔትወርክ ሆኖ እግዚአብሔር ብሎ እንዲቀና ነው። በቃ ሰሎሞኝ ሙልጌታ በእጅጉ አመሰግናለሁ። መጪ ዘመንሽ የተሳካ መልካም ነገሮች ሁሉ የሚከተሉት እንዲሆን እመኝልሻለሁ። የፊልም ባለሙያ ነሽ፣ የጋዜጠኝነቱንም ስራ ጎን ለጎን እየሰራሽ ነው። በድጋሚ መገናኘታችን አይቀርም። ለአሁኑ ግን በአድማጮችና በተመልካቾች ስም እጅጉ አመሰግናለሁ። ዜርስ ላይ ማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምፅ የሙዚቃ አፍታን ውሰድ። ለአውሮፓውያኑ አዲስ ዓመት ዋዜማ ኦል አይ ወንት ፎር ክሪስማስ ኢዝ ዩ ማሪያ ኬሪ እና ጀስቲን ቢበር በቅብብል ይጫወቱታል። ቢና ቪኦኤ ይቀጥላል። ከሰሞኑ የአካል ጉዳተኞችን ስኬት እንዲሁም ደግሞ ፈተናዎች የሚያንጸባርቁ ፊልሞች ፌስቲቫል ተከናውኗል። ፎከስ ኦን ኤብሊቲ ይሰኛል። አብረውም ለአካል ጉዳተኞች ህይወት መሻሻል የበኩላቸውን አስተዋጽ ያደረጉ ሰዎችን ያከበረ ማለዳ የተሰኘ ሽልማት ስነ ሥርዓትም ተከናውኗል። ይህም በተመለከተ ከፎከስ ኦን ኤብሊቲ ፌስቲቫል ኃላፊ ሚኪያ ስታዲዮስ ሙሉጌታ ጋር አጭር ቆይታ አድርጌያለሁ። ፎከስ ኦናቢሊቲ ሾርት ፊልም ፌስቲቫል እና ማለዳ አዋርድ ያልንበት ምክንያት ፎከስ ኦናቢሊቲ እነዚህ አርባ ሦስት ፊልሞች በተለያየ ካታጎሪ ለምሳሌ በዳይሬክቲንግ በስቶሪ በአክቲንግ በተለያየ ካታጎሪ እንዲሸለሙ ነው። ነገር ግን ማለዳ አዋርድ አካል ጉዳተኝነት ላይ ሆነው ፕሮሚነንስ ስራ የሰሩ ሰዎችን ሬኮግናይዝ የምናደርግበት ነው። ምክንያቱም በባለፈው ዓመት አስራ አምስት ካታጎሪ አወጥተን አስሩን በሾርት ፊልም አምስቱን ደግሞ በተለያየ ዘርፍ ሸልመን ነበር። ነገርግን ግን ፊልም ፌስቲቫል ጋር የሚጣረስ ስለሆነ ለብቻው ማለዳ አዋርድ ብለን በዚህ ዓመት መተናል ማለት ነው ከሀያ ሁለቱ አዋርዶች አስራ አንዱ በፊልሙ ላይ ነበሩ አስራ አንዱ ደግሞ ማለዳ አዋርድ ነበር የሚካሄደው አበይት የነበሩት ተሸላሚዎችና በዚህ ሽልማት ላይ የታሰቡትን ሰዎች እስቲ ጠቅልላ አድርገን ንገረን ሚኪያዝ በቤስት የማቴሪያን አዋርድ ወይዘሮ ዘሚ የኑስ ነበር የተሸለሙት በህይወት ስለሌሉ እሳቸውን ሪኮግናይዝ አድርገን ለማስታወስ የሚያክል የመጀመሪያውን አዋርድ በሳቸው ስም ነበር የተሰየመው። ወይዘሮ እርግበ ከዩማን ራይትስ ኮሚሽን ይህንን አዋርድ አበርክተው ነበረ። ወይዘሮ ዘሚየኑስ በአእምሮ እድገት ውስንነት ያለባቸው ህጻናት ላይ ትልቅ ስራ ስለሰሩ ጋሾር ቁማሞ የተከበሩ ሳሊ በላይፍታይም አቺቭመንት አዋርድ እንዲሁም በቤስት አድቮኬት አዋርድ ከብላል ህጻናት የሸልመን ነበረ። ከጉዳተኛ ሆኖ ስራ የፈጠሩ ሰዎችን ከጂንካ ከተማ የሸለምንበት ሁኔታ ነበረ። ከዚህ ባለፈ በሞስት ኢንክሉሲቭ ኢምፕሎየርስ አዋርድ ወይም ሰዎችን ብዛት ያላቸውን አካል ጉዳተኞች ቀጥሮ የሚያሰራ ሊስት አወጥተን ነበር። ሆኮ ጋርመንት ተሸልመው ነበረ። ተሾመ አሰግድ ከላይፍታይም ሚውዚክ አይከን አዋርድ ተሸልመው ነበር። አርቲስት ተሾመ አሰግድ ከአሜሪካ ድምፁ ልኮልን ምስጋናውን አቅርቦልን ነበረ። በቤስት ኒው አርቲስት ደግሞ በኪቤኪያማን በኩራማሪል የማነ ተሸልመው ነበር። ባለፈው ዓመት ይህን አዋርድ ያሸነፈው ይርዳው ጤናው ነበረ። ብቻ አስራ አንዱማ አዋርድ ያው ለመጥቀስ ያክል ይህን ያክል ነው። አስራ አንዱን አዋርድ አዲሽናል የጨመርንበት ምክንያት ሰው በሾርት ፊልም ፌስቲቫል ብቻ ተጠናቆ እንዳይወጣ ሪኮግኒሽንም መስጠት ስለሚጠበቅብን ነው። ይህን አዋርድ የጨመር ነው። በፊልም ዘርፍ ደግሞ ዳኝነት ላይ የተሳተፉልን ዩኒፋይድ ፊልም ሜከርስ የሚባሉ ከጀርመን እንዲሁም ደግሞ ከሲድኒ አውስትሬሊያ እንዲሁም ከኢትዮጵያ ፊልም ማህበራት ተወጣተው ዳኝነቱን ተሳትፎልን ነበረ። ከዚህ ውስጥ በቤስት ዳይሬክቲንግ፣ ቤስት አክትረስ፣ ቤስት አክተር ብቻ በፊልም ካታጎሪዎች አስራ አንድ ጊዜ ተሸልሟል። በመጨረሻም በፓራኦሎምፒክ አዋርድ የሸለምነውም አጽበሃ ገብሩ የሚባል ከአትሌቲክስ ፌዴሬሽን ሸልመን ነበረ። አጠቃላይ የነበረው መርሃ ግብር ይህን ይመስላል። በየአመቱ ይህንን ስነስርዓት በምታከናውኑበት ጊዜ ከባለፈው የተሻለ እንዲሆን ምን አይነት አዳዲስ ነገሮችን እየጨመራችሁ ትገኛላችሁ? የመጀመሪያው አመት የፎከስ ኦን አቢሊቲን ሾርትፊልም ፌስቲቫል ላውንች ስናደርግ እጅግ በጣም ብዙ ቻሌንጆች ገጥመውን ነበረ። ምክንያቱም ጉዳዩ ትንሽ ሴንሲቲቭ እንደሆነ ከብዙ አካላት ደርሶን ነበረ። ኢቨን ከማህበራት የተለያዩ ሁኔታዎች፣ ኦርጋናይዝድ የመሆን ችግር ነበረ። ፊልም የተሰሩት ፊልሞች በትክክል ዳኝነት ነበራቸው አልነበራቸው የሚለው ነገር ችግር ነበረ። ግን በዚህ ዓመት ትንሽ ጨምረን የመጣ ነው እና አዲስ ነገር ለማሳየት የፈለግነው ነገር ምንድን ነው? አንደኛ አድቮኬሲ ላይ የሰራን ያለነው ኢንስፓይሬሽን መፍጠር ላይ የሰራን ያለነው የአካ ጉዳተኞች ቁጥር በኢትዮጵያ ውስጥ ከአስራ ሰባት እስከ ሀያ ሚሊዮን እንደሚደርስ ይገመታል። ስለዚህ ይህን ደግሞ ፕሬዘንት የሚያደርግ ራስን የቻለ የፊልም ፌስቲቫል እና የአዋርድ ሴሬሞኒ እንደሚያስፈልግ ስላመንን ነበር ላውንች ያደረግነው። ስለዚህ የጨመርነውን ነገር አንደኛ በሚዲያ ደረጃ ከሰላሳ አንድ ሚዲያ በላይ ተገኝተው ነበረ እዛ ቦታ ላይ ደግሞ በኦዲየንስ ቁጥር ደረጃ ግን በዚህ ዓመት ከሶስት ሺህ በላይ ኦዲየንሶች ተደስተው እንዲሁም ቁም ነገርን ቀስመው ተለያይተን ነበረ። ከዛም ባለፈ በወቅቱ የተለያየ አይነት ሚኒ ኮንሰርት የአይነት ስቡራ ፌዴሬሽን ማህበራት በአንድ ተቋቁሞ የሚኒ ኮንሰርት አዘጋጅተው ነበረ። ከአማን ወይም ካቲም ዳንስ ቡድን የሚባሉ የአካ ጉዳተኞች የዳንስ ቡድን ዳንስ ፕሮግራም ነበረው። ይሄ ማለት ሞሮፍ ኢንክሉሲቪቲ እንዲኖረው ብንችለ ሁሉ አድርገን ነበረ። ከአዋርዱ ና ከሚኒ ኮንሰርቱ፣ ከባንዱ ከሁሉም ከኢንተርቴንመንት ዞኑ ባለፈ ደግሞ የኤግዚቢሽን ና የባዛር ፕሮግራም ማዘጋጅተን ነበረ። በድጋሚ እናስታውሳቸው ለአድማጮች እንደዚህ ያለው ሽልማት ስነስርዓት መዘጋጀቱ ፋይዳው ምን ነበረ? ምን አይነት ጠቀሜታ እንዲኖረው ፈልጋችሁ ነበረ የሽልማቱንም የእውቅናውንም አመታዊ ዝግጅት ለማዘጋጀት የፈለጋችሁት በአለም ላይ ብዙ አይነት የአዋርድ ሴሬሞኒዎች አሉ። ግን በሜይንሊ የሚከፈለው ህዩማኒቴሪያን ወይም ሶሻል አዋርድ እና የኢንተርቴንመንት አዋርድ ነው። ኢትዮጵያ ውስጥ አብዛኛው ያሉት አዋርዶች የኢንተርቴንመንት፣ የፊልም፣ የሙዚቃ አዋርዶች ናቸው። ነገር ግን እሱም እንዳለ ሆኖ ሬኮግኒሽን የሚገባቸው እውነት እዛ ውስጥ ከተሸለሙት ለምሳሌ ሁለት እጅ ሳይኖራቸው በስዕል አለምን እያስጠሩ ያሉ አሉ። ወይም ደግሞ ሰዎችን ኢንስፓየር እያደረጉ አሉ። ለምሳሌ በቤስት ኢንስፓሪንግ ፐርሰኔል አዋርድ ዳግሞ ያሰፋ ተሸልሞ ነበር። እንደዚህ ብዙዎቹን ኢንስፓይር የሚያደርጉ ሰዎች አሉ፣ ንቅናቄ የፈጠሩ ያሉ ሰዎች አሉ። ነገር ግን እኛ ሀገር ላይ አካል ጉዳተኝነት በፕሮጀክት ነው ተጠናቆ ያለው ማለት ነው። ይህን ነገር ደግሞ ለወጣቱ ማህበረሰብ፣ የኛ ዋናው ታርጌት ወጣቱ ነው። ወጣቱ ወይም ሀገር ተረካቢው ማህበረሰብ ስለአካል ጉዳት ሞር ግንዛቤ ሊኖረ የሚችለው ሪኮግኒሽኖችን፣ አዋርዶችን በሰማ ባየ ቁጥር ለአካል ጉዳተኞች ያለው ሪስፔክት ያለው አዌርነስ እየጨመረ ይሄዳል። ከዛ ውጪ አካል ጉዳተኞች በስራ ፈጠራ ዘርፍ፣ በማህበራዊ ስራዎች ዘርፍ ሌላም አንድ ያልጠቀስኩት አዋርድ ቤስት ኤጁኬሽን አዋርድ ነበረ። ልጅቷ ዴፍ ነች፣ ነገር ግን ትሪ ፖይንት ኤይት ናይን ያላት እሷን በቤስት ኤጁኬሽን አዋርድ ሸልመን ነበር። ከዚህ በትምህርቱ ዘርፍ፣ በሁሉም ዘርፍ አካል ጉዳተኞች ትልቅ ለውጥ ማምጣት እንደሚችሉ እና እኛም ያንን ሆነር ማድረግ ሪስፔክት ማድረግ እንደምንችል ማሳየት ስለፈለግን ነበር። ይህን ሁለተኛውን አዋርድ ጨምረን በአንድ ጊዜ ማካሄድ የፈለጉ። የመጪ ዘመን እቅዳችሁን በቀጣይ ዓመት እንዲሁ የአሁኑን የፎከስ ኦነቢሊቲና የማለዳ አዋርድስን ወይም ሽልማት ስነ ስርዓቶችን በምትከውኑበት ጊዜ ልታሳካቸው ከምትፈልጓቸው ጉዳዮች መካከል የተወሰኑትን ለአድማጮች ያጋራልኝ። በዛ ጊዜ ፓርትነር ያደረጉን ድርጅቶች ነበሩ። ማለት በሙዚቃውም ዘርፍ አሁን ባንዶቹንም ከዚህ በኋላ የትኛውም አይነት የሙዚቃ ፕሮዳክሽን፣ የሙዚቃ ክሊፕ ፕሮዳክሽን፣ የትኛውም አይነት በነፃ ቃል ተገብቷል እዛ ኤቨንት ላይ። እንዲሁም ደግሞ የአካል ጉዳተኞች የመኪና ለምሳሌ አንዱ ፓርትነራችን የአውቶሞቲቭ ድርጅት ነበር። ስለዚህ መኪናቸውን ለአንድ ዓመት በነፃ እንደሚሰራ ይሄ ሁሉ ማለት የሁሉም ሰው ኮንትሪቢሽን አንድ ነገር ይዞ ይመጣል ብለን ነበር ያሰብነው። ከዛ ውጪ ዋናውና ትልቁ ፕሮጀክታችን ኖቫ ኤምፕሎይመንት ኢትዮጵያ የሚል ፕላትፎርም ላው ብንች አድርገናል። ሶስተኛውን የማለዳ አዋርድና የፎከስ ሆናብሊቲን ስናዘጋጅ ከሁለት ሺህ በላይ የአካጉራተኞች ለመቅጠር ወይም ወደ ስራው አለም እንዲገቡ አንድ ትልቅ ኮንትሪቢሽን ለማካሄድ ለራሳችን ቃል ገብተናል። ይሄ ማለት መሸለም ብቻ አይደለም። ሽልማቱም ሌላውም ቃል የገባነው ነገር በዋንጫ ደረጃ ብቻ አልነበረም። ከዚህ በኋላ በትምህርት እድል፣ በገንዘብ ሽልማት እንዲሁም በተለያዩ ሽልማቶች ለመጨመር ዓላማ ይዘናል። እጅግ በጣም አመሰግናለሁ። ሚኪያስ ታዲዮዝ ሙልጌታ፣ ፎከስ ኦን አቢሊቲ ስለተሰኘው በአካል ጉዳተኞች ላይ የሚያተኩር የፊልም እንዲሁም ደግሞ በአጠቃላይ መልካም አሻራ ያኖሩ ሰዎችን እውቅና የሚሰጠው የሚሸልመውን ስነስርዓት አስመልክተህ ለአድማጮች ለሰጠን ማብራሪያ በእጅጉ አመሰግናለሁ። መልካም ጊዜ ይሁንልህ። ሚኪያስ አመሰግናለሁ ሀብታሙ። Yesterday, now's the time for us to say Happy New Year, Happy New Year. እንግዲህ ኤልያስ አስማራ በቅንብሩ አብረናችሁ ነበር። በአዲሱ የአውሮፓውያኑ ዓመት 2023 እንገናኛለን። እስከዚያው የሰነበቱ የሙዚቃ ግብዣ ይቀጥላል። ሃፒ ኒው ይር። አባ የተሰኘው የሙዚቃ ቡድን አባላት የሚያቀነቅኑት ሙዚቃ ነው። መልካም አዲስ ዓመት፣ ሰናይ ምሽት።